ከቄለም ወለጋ ዞን ደምቢዶሎ ከተማ በ25 ኪሎ ሜትር ርቀት ላይ በምትገኘው ሳዮ ወረዳ ነዋሪ መሆናቸውንና በአሁኑ ጊዜ በሸማቂዎች ና በመንግስት ጸጥታ ኃይሎች መካከል ያለውን ግጭት በመሸሽ ወደ ጋምቤላ ከተማ መሄዳቸውን የነገሩኝ ስማቸው እንዳይጠቀስ የፈለጉ የአካባቢው ነዋሪ በሳዮ ወረዳ ከጥር ወር ጀምሮ በነበሩ ተደጋጋሚ ግጭቶች ሰላሳ የሚደርሱ ሰዎች መሞታቸውን ገልጿል በአካባቢው የሚገኘው የመንግስት ጸጥታ ኃይሎች ታጣቂዎች ያሉበትን ስፍራ ንገሩን በማለት ጥቃት እንደሚፈጽሙባቸው ና በጫካ የሚኖረው የታጠቀ ኃይልም ደግሞ ለመከላከያ ሰራዊት መረጃ ያቀብላቸ ይገኛቸዋል በማለት ጉዳት እያደረሰብን ነው ይላሉ። በሳየ ወረዳ ሁለት ቀበሌዎች ሰማንያ የሚደርሱ ነዋሪዎች አካባቢውን ለቆ ወደ ጋምቤላና ነቀምት መሸሻቸውን ጠቁሟል። በሰላም ወጥቶ መግባት የለም ድረሄዳ ሆኗል። የሞተውት ሞት ነ ያሉት የምተሰደሉት በትንትን መታነ ኮማንድ ፎርስት ሲሸሽ ወነግ መጥቶ ምን አባታችሁ ብሎ የሆነ ታጣቂ ደበድባቸዋል። ደግሞ ኮማንድ ፎርቴዶ ደግሞ እኔ ይደበድባቸዋል። እኔም ሸሽታለሁ። አሁን እነሱ ሁላ እየለቀቁ ነው። ምንም ሰላም ወጥቶ መግባር ደባግር መመለስ ምናምን ሁላ የለም። የሞቱትም ሙተዋል። ምንም ሰላም የለም። በቃ ምንም ሰላም የለውም። አንድ ሰላም የለውም። ሰዮ ረዳ ሪጳ ሪጳ ብሰዮማ ህባት ትባላለች። እዚያ ላይ ነው ብዙ ሰው ወደ ሰላሳ አንድ ሰው ሁለት ሴቶች ሀያ ዘጠኝ ወንዶች የተገደሉ ዲንሻ ሚጉረ ጌታች እኛ ደግሞ ነገ ነው ወደ ጋምቤላ በተመሳሳይ ከሳዮ ወረዳ አጎራባች በሆነው ሀዋ ገላን በተባለ ወረዳም ስድስት ሰዎች በታጣቂዎች መገደላቸውን አንድ አካባቢውን ለቆ ወደ ነቀምት ከተማ መሄዱን የነገሩን የአካባቢው ነዋሪ አስታውቋል። ሌላው በቄለም ወለጋ አንፊላ ወረዳ ነዋሪ የሆኑና በአካባቢው ያለውን የጽጥታ ችግር ምክንያት ቡራዩ መኖር ከጀመሩ ሁለት ሳምንት እንደሆናቸው የነገሩን የአካባቢው ነዋሪም በሰላም ወጥቶ በሰላም መግባት አዳጋች ነው ብሏል። በአንፊላ ወረዳ አንድ ገጠር ቀበሌ ውስጥ አራት ሰዎች ከታ ጥያቄዎች ጋር ግንኙነት አላቸው ተብሎ መገደላቸውን ተናግሯል። ሰዎች በመንገድ ላይ እየተገደሉ ነው። መንግስት ሰራዊት ባለ ሰውን ይገላል ወይ ደግሞ ሰው እንዳይቀብር ያደርጋል? ይህ ካለ ድሮስ ሰላም ነው ብለን ማብራት ራሳችንን ያሽኮ ገብቴን መውጣት ራሱ እኮ የተቸገርን ነው። የኦሮሚያ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ በአካባቢው የመንግስት ፀጥታ ኃይሎች ሕግን የማስከበር ስራ እያከናወኑ ነው ያሉ ሲሆን በመንግስት ፀጥታ ኃይሎች በህዝቡ ላይ የደረሰ ጉዳት ካለ ተጣርቶ ይፋ ይደረጋል ብሏል። በዞኑ ያለውን የጸጥታ ችግር በአጭር ጊዜ ለመፍታት የፌዴራልና የክልል ጸጥታ ኃይሎች በጋራ እየሰሩ እንደሆነን ገልጿል። አካባቢ ሁለት ኃይል ነው የታጥቆ ያለው ታጥቆ ያለው ያን የሸመቀ ኃይልና የመንግስት የታጠቀ ኃይል አለ የመንግስት የታጠቀ ኃይል ስራው የጸጥታን የማስከበር ህዝቡን የማረጋጋት ስራ ነው የሚሰራው። በዚህ ሂደት ላይ ፊት ለፊት ታጥቀው የሚንቀሳቀሱ የተገደሉ ሊኖሩ ይችል ነጻ ዜጋ በዚህ ጉዳይ ሲ ብሎ ነው ምንም አይነት እንቅስቃሴ የሌለው ሰው ተገሏል የሚለው ነገር ይታባ ብለናል። ከዚህ በፊትም በግልጽ አስቀምጠናል። በመንግስት የታጠቀ ኃይል ጉዳት የደረሰባቸው ከታጠቁ ውጭ ማለት ነው ከታጠቁ የታጠቁትን ከሚደግፉ እነሱ ከነሱ ጋር ሆነው ያንን በኦፕሬሽን ወቅት በእጃቸው ያለበት በዛ አካባቢ የደረሰ ህይወት ማጥፋት ሊኖር ይችላል። ከዛ ውጭ በሲቪል ህዝብ ላይ የደረሰ የግድያ ሁኔታን እናጣራለን። ካጣራን በኋላ የጸጥታ አካላት የወሰዱት እርምጃ ለብቻው በተለይቶ የሚወጣበትና የእነዚህ የታጥቀው በጫካ ያሉት የሽምቅ ሀይሉ የገደሉትን ያጠፉትን ጥፋት ለይተን ለህዝብ ግልጽ እናደርጋለን። በቄለም ወለጋ ዞን እና በስሩ ከሚገኙ ወረዳ የስራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረኩት ጥረት የስልክ አገልግሎት ባለመኖሩ አልተሳካም። በዚሁ አካባቢ የስልክ አገልግሎት ከተቋረጠ ሁለት ወራትን ያለፈው ሲሆን በአካባቢው ያሉት ሸማቂ ኃይሎች ላይ እርምጃ ለመውሰድ ሲባል የስልክ አገልግሎት ማቋረጡን ከዚህ ቀደም መንግስት ማስታወቁም የሚታወስ ነው። ለዲ ደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ።